The Voice of America. በህወሓት ላይ እየተወሰደ ያለው እርምጃ ወንጀለኞችን ለፍርድ በማቅረብ በቅርቡ ይጠናቅቃል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ ሁኔታው እንደሚያሳስባቸው የገለጹ ወዳጆቿን ታመሰግናለች ያሉት ጠቅላይ ሚኒስትሩ እየተወሰደ ያለው እርምጃ ግን የአንዲት ሉዓላዊት አገር የውስጥ ጉዳይ መሆኑን ጠቅሰዋል። በሌላም በኩል የኢትዮጵያ አየር ኃይል የጦር ጄት መተን ጥለናል በሚል በህወሀት የተሰጠውን መረጃ የመከላከያ ሚኒስትር አጣጥሏል። የኢትዮጵያ መከላከያ ሚኒስቴርና ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ለአሜሪካ ድምጽ ሲናገሩ መረጃው ህዝብን ማደናገሪያ ነው በማለት አስረድተዋል። የተመታ ጄትም የለም፣ ጄቶቻችን በስራ ላይ ናቸው ብለዋል። እስክንድር ፍሬው ተከታዩን ዘገባ ያስደምጠናል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያ ሰሞኑን ለዓለም አቀፉ ማህበረሰብ እያስተላለፉ ያሉት መልእክት ተከታይ ነው። የዛሬው የትዊተር መልእክትም በኢትዮጵያ ያለው ሁኔታ እንደሚያሳስባቸው ለገለጹ ሀገራትና ዓለም አቀፍ ድርጅቶች የተሰጠ ምላሽ መሆኑ ይታያል። ኢትዮጵያ ሁኔታው እንደሚያሳስባቸው እየገለጹ ያሉ ወዳጆቿን ታመሰግናለች ነው ያሉት ጠቅላይ ሚኒስትሩ። በሰሜን ኢትዮጵያ የተጀመረውን ወታደራዊ እንቅስቃሴ የህግ የበላይነት የማስፈን እርምጃ ሲሉ የገለጹት ጠቅላይ ሚኒስትሩ አላማውም አለመረጋጋት የሚፈጥሩ ወገኖችን ለህግ ማቅረብ ሰላምና መረጋጋትን ለአንዴና ለመጨረሻ ጊዜ ማስፈን መሆኑን አመልክተዋል። ኢትዮጵያ ወደ ብጥብጥ ታመራለች የሚለው ስጋትን መሰረት የሌለውና እኛ የተነሳንበትን አላማ በጥልቀት ካለመረዳት የመነጨ ነው ብለዋል። የህግ የበላይነትን የማስከበሩ እርምጃም ወንጀለኞችን ለህግ በማቅረብ በቅርቡ ይጠናቀቃል ሲሉ ነው ጠቅላይ ሚኒስትሩ የገለጹት። ህወት በበኩሉ በኢትዮጵያ የመከላከያ ሰራዊት እየተወሰደ ያለውን እርምጃ እያከሸፍኩ ነው በማለት ላይ ይገኛል። በመቀሌ አካባቢ ደግሞ የኢትዮጵያ አየር ኃይል የጦር አውሮፕላን በሚሳይል መተን ጥለናል ሲሉ የድርጅቱ የሥራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ለክልሉ ሚዲያ ተናግረዋል። የኢትዮጵያ መከላከያ ሚኒስቴር ለአሜሪካ ድምፅ በሰጠው ምላሽ የተመታ አውሮፕላን አለመኖሩን አስታውቋል። የፈጠራ ወሬ ሲሉ ነው በሚኒስቴሩ የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጄኔራል መሐመድ ተሰማ ያብራሩት። ይሄ ግን ከእውነት የራቀና ህዝብን ማደናገሪያ ነው። ምክንያቱም ይሄ ምንድነው የተከተሉበት ስልታቸው ቀደም ብሎ ማንኛውም አውሮፕላን በትግራይ አየር ክልል ላይ መብረር አይችልም፣ ከበረረ ከዚህ ሰዓት ጀምሮ እርምጃ እንወስዳለን የሚል ዜና አስተላልፈው ስለነበረ ያን ባስተላለፉ በማግስቱ የኢትዮጵያ ጀት የሄደው የአየር ኃይል ጀት የተለመላቸውን ዓላማ ያለምንም ተቃውሞ መጥተው በተደጋጋሚ ሲመጡ ህፈት ስለያዛቸው ያንን ህፍረታቸውን ለመሸፈን ያደረጉት የፈጠራ ወሬ ነው። ስለዚህ መረጃው የተሳሳተ ነው። መረጃው የተሳሳተ ነው። አንዳንድ ጊዜ የሚያሳያቸው ስዕሎች ከአሁን በፊት በስልጠና ላይ በተለያየ ጊዜ ክረሽ ያደረጉትን የአውሮፕላን ቅሪተ አካል በካሜራ አንስተው ያንን ፊልሙን አቀነባብረው ነው እንደዋብ የሚያስረጡት። ይሄ ደግሞ አንደኛ ፍላጎ ራሱ የኛ አይደለም የውጭ ነው አንዳንዱ ሁለተኛው ደግሞ በዛ ስራ ላይ ከስራ ውጭ የሆኑትን እንጂ አሁን ላይ ምንም አይነት የተመታ ጀትም የለም። ጀቶቻችን በስራ ላይ ናቸው። አንዳንድ ሀገራትና ዓለም አቀፍ ተቋማት ግጭቱ ቆሞ ድርድር እንዲጀመር ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ጥያቄዎችን እንደማይቀበሉ ግልጽ አድርገዋል። እኛ ሰላም በእጅጉ እንፈልጋለን። አንዲት የጥይት ድምፅ በሰሜኑ ሀገራችን ክፍል እንድትሰማ አንፈልግም። ሰላም የሚረጋገጠው ይህ ስግብግብ ጁንታ ኃይል በህግ አግባብ ወደ ህግ ሲቀርብ ብቻ ነው። ወንጀለኛን ወደ ህግ ሳታቀርብ ስለ ሰላም መነጋገር አይቻልም። የትግራይ ህዝብ፣ የትግራይ ሚሊሻ በፍጥነት ይህንን ወንጀለኛ ኃይል ወደ ህግ ማቅረብ የሚቻልበትን ደረጃ ከሀገር መከላከያ ሚኒስቴር ጋር ተባብሮ ከሰራ እንዳይደበቁ፣ እንዳያመልጡ ካደረገ ወዲያው ሰላም የሚወርድበትንና በሁሉም አግባብ ለሰላም የሚደረገው ጥረት የምናግዝበት የተለመደው ስራችን ይቀጥልበት ይሆናል። ነገር ግን ደከም ሲል እርቅ፣ ጠንከር ሲል ገዳይ ከሆነ ኃይል ጋር በሁለት መለየ መጫወት አይቻልም። ትናንት ገዳይ በማግስቱ ደግሞ እርቅ መፈለግ የሚባል ነገር የእርቅ ፍላጎት ሳይሆን የጊዜ መግዣ ታክቲክስ ስለሆነ ይህንን ተቀብሎ ለመሄድ እንቸገራለን። ዋናው የሰላም መቋጫ ወንጀለኞች በሀገሪቱ ሕጎች መሰረት ለሕግ መቅረብ ሲችሉ ብቻ የሚፈጸም ይሆናል። ያኔ ሙሉ ሰላም ለሀገራችን፣ ለሕዝባችን እናረጋግጣለን። ወንጀለኞችን ለፍርድ ሳያቀርቡ ስለ ሰላም መነጋገር አይቻልም ምን ያሉት ጠቅላይ ሚኒስትሩ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።